ጤናና አካባቢ የዓለም የጤና ድርጅት በ103 ሀገራት የሚገኙ 3 ሺህ ከተሞችን ያካተተ የአየር ብክለት ይዞታ ቅኝት ማካሄዱን የድርጅቱ ሰነዶች ያመለክታሉ። እንደ ጥናቱም እነዚህ ከተሞች ዝቅተኛና መካከለኛ ገቢ ያላቸው ከመቶ ሺህ የሚበልጡ ነዋሪዎችን የሚያካትቱ ሲሆኑ አየራቸው የዓለም የጤና ድርጅት ለጤና ተስማሚ የሚለውን የጥራት ደረጃ አያሟላም። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ በግል የታዘቡት አነሳስቷቸው የአዲስ አበባን የአየር የጥራት ደረጃ መመርመራቸውን የገለጹልን ኢትዮጵያዊ ለከተማዋ የአየር ብክለት መንስኤ ነው ያሉትን ለሚመለከተው አካል ማቅረባቸውን አጫውተውናል የአየር ብክለቱ ደረጃ እንዴት ይሆን ለምላሹ ለጥቂት ደቂቃዎች አብረን እንቆይ ኢንጂነር ደርበው ሸንቁጥ ይባላሉ። መኖሪያቸውን በዩናይትድ ስቴትስ ካሊፎርኒያ ግዛት ካደረጉ ከሁለት አስርተ ዓመታት በላይ ተቆጥረዋል። ከብዙ አመታት ቆይታ በኋላ ለመጀመሪያ ጊዜ ወደ ትውልድ ሀገራቸው ሲመለሱ በከተሞች በተለይም በአዲስ አበባ ያስተዋሉት የአየር ብክለት ጥናት እንዲያካሂዱ እንደገፋፋቸው ይናገራሉ። እና በሁለት ሺ ሶስት ማለት በፈረንጅ አቆጣጠር ነው። እና ምንድን ነው ያየሁት? መጀመሪያ ልክ እዛ አዲስ አበባ እንደደረሱ መኪናዎች ከጭስ መውጫቸው ያለ መጠን ጥቁር አየር በቃ እየለቀቁ ነው የሚሄዱ። ይሄ ነገር በጣም መንፈሴን ያዘው። በተለይ ወጣት ልጆች፣ ሰዎች በመንገድ በሚሄዱበት ጊዜ ይሄ ጭስ እየከበባቸውና ይሄን ጭስ እየተረፈሱ እንደሚሄዱ ተረዳሁኝ። እሳቸው እንደሚሉት ተሽከርካሪዎች በአግባቡ አለመጠገንና ክብካቤ አለማግኘታቸው ከባቢ አየሩን እንዲበክሉ ምክንያት ሆኗል። የሜካኒካል ኢንጂነሪንግ ባለሙያ መሆናቸውን የሚናገሩት ኢንጂነር ደርበው ዋና ሙያቸው የአውቶሞቢል ኢንጂነሪንግ እንደሆነና ለአሜሪካ መንግስት ከመኪና የሚለቀቅ ጭስን የሚቆጣጠር መስሪያ ቤት ሰራተኛ መሆናቸውን ገልጸውልናል። በዚህ ዘርፍ እንደሚሰራ ባለሙያም አዲስ አበባ በሄዱበት ወቅት ያስተዋሉት ነገር አሳስቧቸው ለሚመለከታቸው የኢትዮጵያ የመንግስት መስሪያ ቤቶችም ጉዳዩን ቢያሳውቁም ከብዙ ሙከራ በኋላ ራሳቸው ኃላፊነት ለመውሰድ መወሰናቸውንም ይገልጻሉ። ወደ ዩናይትድ ስቴትስ ተመልሰውም በዘርፉ ባለሙያዎች ከሆኑ ሌሎች ባልደረቦቻቸው ጋር በመምከር የበኩላቸውን አስተዋጽኦ ለማድረግ ወሰኑ። ከአሜሪካ ከመኪና የሚለቀቀውን ብክለት የሚለኩ መሳሪያዎች፣ ይሄ የተለቀቀው ብክለት ከባቢ አየር ውስጥ ምን ያህል ተጽዕኖ እንዳለው የሚያሳይ ሌላ መሳሪያ ይዘን አዲስ አበባ ገባን። ጥናት አደረግን። ጥናቱን ውጤት በሙሉ ይዤ ተመልሼ የሚያስፈልገውን ነገር በሙሉ በጥንቃቄ ሳይንሳዊ ደረጃ በጠበቀ መልኩ አድርገን መጣል። ይሄ የሆነው በሁለት ሺህ አስራ አንድ ነው እና በሁለት ሺህ አስራ ሶስት ሪፖርቱን ይዘን ለኢትዮጵያ መንግስት አቀረብን። በዚህ የምርምር ስራም የመንግስት ተቋም ማለትም የአዲስ አበባ አካባቢ ጥበቃ ባለስልጣን መተባበሩንም ገልጸዋል። አዲስ አበባን ጨምሮ ትላልቅ የሚባሉት የሀገሪቱ ከተሞች የአየር ብክለት ዋና መንስኤ ከተሽከርካሪዎች የሚወጣ ጭስ መሆኑን የሚገልጹት ኢንጂነር ደርበው ጭሱ አምስት ነገሮችም ማካተቱንም በመዘርዘር ያስረዳሉ። አንደኛው ሃይድሮካርቦንስ ይባላል። ምንድን ነው የገባው? ጋዝ ማለት እኛ ቤንዚን የምንለው መኪና ውስጥ እንደሚገባ ሳይቀጣጠል እንዲሁ እንዳለ ይወጣል፣ እሱ ነው። ሌላኛው ደግሞ ካርቦን ሞኖኦክሳይድ የሚባል አለ። ይሄ ደግሞ ከገባ በኋላ መኪናው ሞተር ውስጥ በገሚሱ ተቀጣጥሎ የሚወጣ ነው። በጣም በጣም አደገኛ ነው። በተለይ የተዘጋ ቦታ ከገባ ሰው ይገላል። ሶስተኛው ናይትሪክ ኦክሳይድ የሚሉት ነው። እሱም እንደዚሁ አደገኛ ነው። ያው ካርቦን ላይ ኦክሳይድ ላችን የምናውቀው እና ከዛ ፓርቲኩሌት ማተር የሚሉት በጣም የላመ ብናኝ ማለት ነው። እሱ ደግሞ ያው በትንፋሽ ውስጥ ወደ ሰውነት ይገባና ብዙ ብዙ የጤንነት እውክታ ያመጣል። ከዛ ባሻገር አካባቢን በጣም ይባክላል። በተለይ አሁን የነገር ኩሽ እነህ ኬሚካሎች በሙሉ እጽዋቶችን በሙሉ ይበክላሉ። የህንፃ ቀለሞችን ሳይቀር ይጎዳሉ። አሁን ይሄ ክላይሜት ቼንጅ የሚሉት እነህ ነገሮች በጣም አፌክት ያደርጉታል። ዛሬ አዲስ አበባ ላይ ይታያል ያል ያሉት አይነት ከባቢው አየር ላይ ያጠላ ጥላ መሰል ጭጋግ በ1980ዎቹና ሰባዎቹም በአሜሪካኖቹ እንደ ካሊፎርኒያ፣ ሎስ አንጀለስ እና የመሳሰሉ ከተሞችም ይታይ እንደነበር ያስታውሳሉ። አዲስ አበባ ላይ ያካሄዱት ጥናት ለኢንጂነር ደርበውና ባልደረቦቻቸው ያመላከታቸው ሌላም ስጋት አለ። ከፍተኛ ብክለት ነው። አሁን የነገርኩሽ ለምሳሌ ሃይድሮካርቦን በአሜሪካ ደረጃ ከዚሮ ፖይንት ሁለት ነጥብ ሁለት አራት ነው መሆን የሚገባው። ከዚህ በላይ ማለፍ የለበት። ይሄ ሃይድሮካርቦን በአየር ውስጥ ሲገባ ፎቶ ኬሚካል ሪአክሽን የሚሉት ነገር አለ። ምን ማለት ነው? አየር ውስጥ ያሉት የተለያዩ ጋዞች አሉ አይደለም? ይሄ ነገር ሲገባ በእነህ መካከል የሚደረገውን ልውውጥ ጨምረዋል። እና ይሄን በሚያደርግበት ጊዜ አሁን ስሞግ የምንለው ድሮ ለምሳሌ አሁን አዲስ አበባ ሰማዩ በጣም ብሉ የሆነ ሰማይ ነው የምንመለከተው፣ እና በጣም ነጭ የሆነ ደመና አልፎ አልፎ ነው የሚታየው። I would like to say ከእንጦጦ እንደዚህ የሆነ ሾርታክ ስትመለከችው ልክ እንደ ጉብ የሚመስል ነገር የሚጋርድ ነገር አለበት። ስለዚህ ይሄ ፎቶ ኬሚካል ስሞግ የምንለው እሱ ነው። ካርቦን ሞኖክሳይድ ቀደም ብዬ እንደነገርኩሽ፣ እሱም የተወሰነ ደረጃ አለው። አሁን ለምሳሌ የወርልድ ሄልስ ኦርጋናይዜሽን ሀያ አምስት ፓርት ውስጥ በሚሊየን ነው የሚወጡ። አሜሪካ ደግሞ ሰላሳ አምስት በአስር ከፍ ይላል። በተለይ ለምሳሌ ከወርልድ ሄልስ ኦርጋናይዜሽን ጋር ስናመሳክረው ኢትዮጵያ ውስጥ ያገኘ ነው ከሁለት እስከ ስድስት ጊዜ ከፍተኛ ነው። ምን ማለት ነው? ከሁለት ስልሽ ሀያ አምስትን በሁለት ስናባዛው ከሀምሳ በስድስት ስናባዛው እስከ መቶ ሰማንያ ድረስ ከፍ ይላል። ምንድን ነው የዚህ ካርቦን ሞኖክሳይድ አደገኝነቱ በተለይ ከሃይድሮካርቦንስ እና ከናይትሪክ ኦክሳይድ ጋር አብረው ሲቀላቀሉ ለምሳሌ ይሄ አፍንጫ የሚያቃጠል ነገር፣ የሚያስነጡት ነገር፣ ግሮሮን የሚያሳክክ ነገር ከዛ ብሎ ልክ እንደ አስማ አይነት በቃ ጉንፋን ነገር ያመጣል እና ለጤንነት በጣም አደገኛ ነው። በተለይ ወጣት ልጆችን በጣም ነው አፌክት የሚያደርገው። ሮጠው ካልጠገቡት ልጆች ባላነሰ መንገድም አዛውንቶችና የጤና እክል ያለባቸውን ሰዎችንም ችግር በማባባስ እንደሚጎዳም ያስረዳሉ። በአግባቡ የጥገናም ሆነ የክትትል አገልግሎት የማይደረግላቸው ተሽከርካሪዎች ወደ አየር የሚለቁት ጭስ የሚያስከትለው ጉዳት በዚህ ብቻ አይገታም። የፓርቲኩሌት ማተሪያል ኩሽ አደገኝነቱ ምንድን ነው? የላም ብናኝ ልክ እንደ አቧራ አይነት ነገር ነው፣ ግን አቧራ የመሬት አቧራ ነው። ይሄኛው ግን ከዚህ ከዲዝልና ከጋዘሊን መቃጠል የተነሳ የተፈጠረ አቧራ አይነት ነገር አድርገ ስተዩ አሁን አሁን የመጣው አዲስ እውቀት እሱ አሁን ምን ይሆናል ለመሰለሽ ስንተነፍሰው በሳምባችን ይገባና ወደ ብላድ ስትሪም ውስጥ ይገባል በቃ እና ለደማችንና ለማንነታችን አዲስ ነው፣ አይታወቅም። በዚህ የተነሳ እንዲያውም አሁን እየጠረጠሩ ያሉት ምንድን ነው እነኚህ በሜዲካል አካባቢ ያሉ ምሁራን በተለይ ለምሳሌ ለዚህ ለሱካር በሽታ ለምንረው፣ ለደም ግፊት በሽታ ለምንረው፣ እንደዚሁም ደግሞ ለአንዳንድ የካንሰር መንስኤ ሳይሆን አይቀርም እየተባለ ነው ከዚህ ከመኪና የሚወጣው ጭስ ማለት። ጥናቱም በራሳቸው ተነሳሽነትም ቢሆን በማካሄድ ለአዲስ አበባ አየር መበከል መንስኤ ነው ያሉትን ደርሰውበታል። ከውጭ እርዳታ በማግኘታቸው ለአንድ አመት ስራቸውን አቁመው እዛው ኢትዮጵያ በመግባት መፍትሄ ያሉትን ለማጋራትም መሞከራቸውን ዘርዝረዋል። ትንሽ እርዳታ አግኝተን ከውጭ ማለት ነው። ከአዲስ አበባ የአካባቢ ጥበቃ ጋር እና የፌዴራሉ አለ ደግሞ ምንድነው ሚኒስትሪ ኦፍ ኤንቫይሮንመንት ኤንድ ፎሬስት እና ከአዲስ አበባ የትራንስፖርት አውቶሪቲ ከፖሊስ ኮሚሽን ከተለያዩ ጋር ሆነን ብዙ ፕሮጀክትን ሰርተናል። እና ያቀረብነው መፍትሄ ምንድን ነው? በዚህ አገርም የሚደረገው መኪናዎች እየተመረመሩ ችግር ካለባቸው ወዲያው ፊክስ መደረግ አለባቸው። ቅድም እንደነገርኩሽ ሀያ ስድስት አመት ያህል በዚህ ሀገር ሰርች ያለው በዚህ ኤሪያ ነው የሰራ ነው መኪናዎችን እና እኛ ሀገር የተረዳነው ነገር ምንድን ነው? አንደኛ ወይ ችግር ከሌለባቸው መኪናዎች ዘይት እንኳን አይቀየርም ለረጅም ጊዜ ነው የሚነዱት። ጥገና ደግሞ ሲደረግላቸው ያችን ችግር ነው እንጂ እንጂ፣ ጠቅለል ያለ አሁን ለምሳ ፕሪቬንቲቭ ሜንትናንስ የሚባል ነገር አለ። ወይም በተወሰነ ጊዜ እየተሄደ የሚመረም አንደኛው ኤሪያ ይሄ ነው። ይሄ ነገር መደረግ አለበት ብለን እንዲያውም በፓይለት መልክ ማለት ትንሽ በሆነች መልክ አዲስ አበባ ውስጥ አድርገን ውጤቱን አይተነዋል። ምን ማለት ነው? መጀመሪያ ሲመጡ መኪናዎች ብክለታቸው መቶ ፐርሰንት ቢሆን ባደረግነው ትንሽ ጥናት እኛ የሚያስፈልገውን ነገር አድርገን በኋላ ከእኛ ጋር ሲወጣ ወደ ስልሳ ፐርሰንት ብክለቱ ይቀንሳል እንደዚህ አይነት ፕሮግራም አዲስ አበባ ውስጥ እናደርግ እናደርግና በተለይ ታክሲዎች በጣም ነው እንትን የሚያዱት ካደረግነው ጥናት ከዛ በኋላ አውቶቡሶቻችን በተለይ ይሄ ከጋር ጋር አውቶቡስ አለ። ከተለቀኛው ከዚህ ከአንበሳ አውቶቡስ አነስተኛው እሱ ከቻይና ነው የመጣው እሱ ደግሞ እንደዚሁም አንድ ሌላው በካይ ነው እና ሌላው ቢቀር ታክሲዎችን እና አውቶቡሶችን እንኳን ኮንትሮል ብናደርግ ከሀምሳ ፐርሰንት በታች አሁን ያለውን ብክለት መቀነስ እንችላለን የሚል ማስረጃ አቅርበናል። ሌላው ከውጭ የሚገቡ ብዙ የሰሩ ተሽከርካሪዎች ጉዳይ አሳሳቢ መሆኑንም ያነሳሉ። ከውጭ የሚገቡት ተሽከርካሪዎች ከመግባታቸው አስቀድሞ ሊደረግ የሚገባው ተገቢ ምርመራና ሊያሟሉት የሚገባው የጥራት ደረጃ አለመኖሩንም ጠቅሰዋል። እናም ከተሽከርካሪዎች የሚወጣው ጭስ የሚያስከትለው ብክለት በከተሞች ብቻ ሳይወሰን ቀስ በቀስ ወደ ተለያዩ አካባቢዎችም እየተዛመተ ጉዳቱም እየሰፋ እንደሚሄድ ስጋት አላቸው። ይህ ችግር ደግሞ በአዲስ አበባ ከተማ ብቻ የተወሰነ አይደለም። በአዳማና ና አዋሳም በመሳሰሉ ከተሞችም ይስተዋላል ባይ ናቸው። በተሽከርካሪዎች ምክንያት የሚከሰተውን የአየር ብክለት የተመለከተ ጥናት በሌላ አካልም ተካሂዷል። ለዛሬ ያለን ጊዜ በዚህ ላይ ለማቆም ገድቦናል። ጉዳዩ ግን አልተቋጨም። በሌላ ዝግጅት ሌላኛውን ጥናት ጨምረን የሚመለከተው አካል በጥናቶቹና ውጤቱ ላይ ተመስርቶ የጀመረው ጥረት ካለ ለመዳሰስ እንሞክራለን። ለዛሬው ግን ግኝታቸውን ለማጋራት የተባበሩንን ኢንጂነር ደርበው ሸንቁጥን በእናንተ ስም አመስግነን በዚሁ እናብቃ። አድማጮች የእናንተን ተሞክሮ ማጋሩን፣ አስተያየት፣ ጥቆማችሁንም ላኩልን። ሸዋዬ ለገሰ ነኝ። ሰላም ሁኑ።